የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 29 2015 ዓ.ም ዝግጅታችን ጀመረ። ዛሬ በዩናይትድ ስቴትስ የምርጫ ቀን ነው። በመላው አሜሪካ የፕሬዝዳንቱ የስልጣን ዘመን አጋማሽ የሚደረገው የምክር ቤትና የአካባቢ ምርጫ እየተካሄደ ይገኛል። በዛሬው ምሽት ሰፋ ያለውን ጊዜውን የሚወስደውም ዘጋቢዎቻችን በተለያዩ አካባቢዎች ተዘዋውረው የላኳቸው የምርጫ ዘገባዎች ይሆናሉ። የኢትዮጵያን ወቅታዊ ጉዳይም እንቃኛለን። በኢትዮጵያ ፌዴራል መንግስትና በህወሓት መካከል በደቡብ አፍሪካ የተደረገውን ስምምነት ተከትሎ እየተካሄዱ ስላሉ ውይይቶች ዘገባ ይኖረናል። እነዚህና ሌሎች ወቅታዊ ጥንቅሮችም በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳያ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂ ይታየ ነኝ። ለቀጣዮቹ ሁለት ዓመታት የዩናይትድ ስቴትስን ምክር ቤት ማን እንደሚቆጣጠር ጥቂት ግዛቶች የሚወስኑበት የአጋማሽ ዘመን ምርጫ ዛሬ ማክሰኞ እየተካሄደ ነው። ይህ ምርጫ ዲሞክራቶች የተወካዮች ምክር ቤቱን እና የሕግ መወሰኛ ምክር ቤቱን እንደተቆጣጠሩ በመቆየት የጆ ባይደንን ዘመነ መንግስት ያጠናክሩ እንደሆነ ወይም ደግሞ ቦታውን ለተፎካካሪ ሪፐብሊካኖች ይለቁ እንደሆነ ይለያል። በቅርቡ ፒው የተባለው የምርምር ማዕከል ባካሄደው ግምገማ ሁለት ሦስተኛው መራጭ በዚህ ምርጫ ዋናው ጉዳዩ ኢኮኖሚው መሆኑን ገልጿል። ባለፈው ሰኔ የሀገሪቱ ጠቅላይ ፍርድ ቤት ጽንስ ማስወረድን የሴቶች መብት አድርጎት የቆየውን ውሳኔ መቀልበሱን ተከትሎ ሴቶችና ለሁለቱም ፓርቲ ወገንተኛ ያልሆኑ መራጮች በማህበራዊ ጉዳዮች የተነሳ ዲሞክራቶችን ወደ መምረጥ እንዳዘነበሉ ተጠቁሟል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ትልቁ የሶማሊያ የቴሌኮሚኒኬሽን ኩባንያ ሆርሙድ ቴሌኮም ጋልማዱግ ክፍለ ግዛት ውስጥ በደረሰው ፍንዳታ በዚያ የሚገኘው ማዕከሉና አንደኛው የቴሌኮሚኒኬሽን ማማ ወይም ታወር እንደወደመ አስታወቀ። ውድመቱ የደረሰው ትናንት ጋልሙዱግ ውስጥ በምትገኘው ከሀያቤ የተባለች መንደር በደረሰው በመኪና ላይ የተጫነ ቦምብ ፍንዳታ መሆኑን ኩባንያው አስታውቋል። በደረሰው ውድመት የተነሳም በብዙ ሺዎች የሚቆጠሩ ነዋሪዎች በተንቀሳቃሽ ስልኮቻቸው ክፍያዎችን የሚፈጽሙበት አገልግሎት እንደተቋረጠባቸው ሆርሙድ ቴሌኮም አመልክቷል። ማዕከሉን መልሰን ገንብተን ለአካባቢው የቴሌኮሚኒኬሽን አገልግሎቱን እንቀጥላለን ሲል ኩባንያው ትናንት ባወጣው መግለጫ ቃል ገብቷል። አልሸባብ ትናንት ሰኞ በድረገጹ ላይ ባወጣው መግለጫ ከአይብ ውስጥ በሚገኘው የመንግስቱ የጦር ካምፕ ላይ አጥፍቶ ጠፊ የቦምብ ጥቃት ማድረሱንና አስከትሎም ታጣቂዎቹ ተኩስ ከፍተው 37 ሰዎች መግደላቸውን አስታውቆ የነበረ ሲሆን በነፃ ምንጭ ግን አልተረጋገጠም። የሶማሊያ መንግስት የጭነት መኪና ላይ በተጠመደ ቦምብ ጥቃት መድረሱን አረጋግጦ ወታደሮቻችን የጦር ካምፑ ላይ ጥቃት የከፈቱትን የአልሸባብ ታጣቂዎች አሸንፈዋቸዋል ብሏል። ዩናይትድ ስቴትስ ራሱን እስላማዊ መንግስት ብሎ ለሚጠራው ቡድን የገንዘብና የቁሳቁስ ድጋፍ ይሰጣሉ ባለቻቸው አፍሪካ ውስጥ በሚገኙ ግለሰቦችና ቡድኖች ላይ ማዕቀብ ደንግጋለች። ዩናይትድ ስቴትስ ይህንን እርምጃ ስትወስድ አንድ ሳምንት ባልሞላ ጊዜ ውስጥ ሁለተኛዋ መሆኑ ነው። ሁለተኛው ዙር ማዕቀብ ያነጣጠረው በዩናይትድ ስቴትስ ጥቅሞች ላይ ጥቃት ለማድረስ ፍላጎት እና እቅድ ያለው ተብሎ የተወነጀለ ፋርሃድ ሁመር የተባለ ግለሰብን ጨምሮ ደቡብ አፍሪካ ውስጥ ባሉ አካላት ላይ መሆኑን አሶሴትድ ፕሬስ ዘግቧል። ዩናይትድ ስቴትስ ባለፈው ሳምንት የሶማሊያ እስላማዊ መንግስት የጦር መሳሪያ አስተላላፊ ህዋስ ስትል በጠራችው አንድ ቡድን ላይ ማዕቀብ መደንገጓን የገንዘብ ሚኒስቴሯ አስታውቋል። እስላማዊ መንግስት ቡድን ኢራቅና ሶሪያ ውስጥ ከገጠመው ሽንፈት በኋላ አፍሪካ ውስጥ እንቅስቃሴውን እያሰፋ መሆኑን መንግስታዊ ሪፖርቶች ሲያመለክቱ ቆይተዋል። ግብፅ ሻርሜል ሼክ ላይ የተከፈተው የዓለም የአየር ንብረት ጉባኤ ቀጥሏል። ትናንት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የተደቀነውን ጥፋት ለመቀልበስ የዓለም ሀገሮች በተለይም ባለጸጎቹ ሀገሮች ፈጥነው እርምጃ ይውሰዱ ሲሉ አስጠንቅቀዋል። የመንግስታቱ ድርጅት ለሚመራው ጉባኤ ባሰሙት ንግግር ጉቴሬሽ ወደ አየር ንብረት ገሃነመ እሳት በአንዳች ፍጥነት እየበረርን ነው ብለው፣ የምንታገለው ለህልውናችን ስንል ነው፣ ነገር ግን እየተሸነፍን ነው ሲሉ አስጠንቅቀዋል። በዘንድሮ ጉባኤ ዋና መነጋገሪያው አጀንዳ ዩናይትድ ስቴትስን ጨምሮ ዋናዎቹ የበካይ ጋዝ አመንጭ የሆኑ ባለጸጎቹና በኢንዱስትሪ ያደጉ ሀገሮች የአየር ንብረት ለውጥ ለሚያደርሰው ጉዳት በይበልጥ ተጋላጭ ለሆኑት ሀገሮች እንዴትና ምን ያህል ድጋፍ መስጠት አለባቸው የሚለው እንደሚሆን ተጠቁመዋል። በመጨረሻም የዩክሬን ፕሬዚደንት ቮሎዶሚር ዘሌንስኪ ሀገራቸው ከሩሲያ ጋር እውነተኛ ሲሉ የገለጹትን ድርድር ለማድረግ ፈቃደኛ ነች ሲሉ ተናገሩ። የዩክሬኑ መሪ ግብፅ ሻርሜሼክ ውስጥ በዓለም የአየር ንብረት ጉባኤ ላይ ለተሰበሰቡት መሪዎች ዛሬ ንግግር ከማሰማታቸው በፊት በሰጡት ቃል የዩክሬን ድንበር ከተከበረ በሩሲያ ጥቃት ለተጎዱ ካሳ ከተሰጠ ጥቃት የፈጸሙ ደግሞ በተጠያቂነት የሚያዙ ከሆነ ከሞስኮ ጋር ለመደራደር ፈቃደኛ ነን ብለዋል። ቀደም ሲል ዋሽንግተን ፖስት ባወጣው ሪፖርት ዩክሬን ከሩሲያ ጋር የሰላም ድርድር ለማድረግ ፈቃደኝነት እንድታሳይ ዩናይትድ ስቴትስ እንደምትፈልግ ማመልከቱ ይታወሳል። በዘገባው መሰረት ኪቭ ያን ፈቃደኝነት ስታሳይ የሚሰጣትን ዓለም አቀፍ ድጋፍ ያጠናክርላታል ብሏል ሪፖርቱ። ፕሬዚደንት ዜሌንስኪ ከሩሲያ ጋር ለመደራደር ሀገራቸው ፈቃደኛ መሆኗን መናገራቸውን በተመለከተ የተጠየቁ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ዩክሬን ለመደራደርም ይሁን ላለመደራደር የምትወስደው አቋም የሚወሰነው በዩክሬን አመራር እንጂ ዩናይትድ ስቴትስ በምትለውም ሆነ በምታደርገው አለመሆኑን መረዳት ያስፈልጋል ሲሉ መልስ ሰጥተዋል። የዩክሬን የብሔራዊ ጸጥታና የመከላከያ ምክር ቤት ኃላፊ አሌክሲ ዳኒሎቭ በበኩላቸው ድርድር ለማካሄድ ዋናው ቅድመ ሁኔታ የሀገራቸው የግዛት አንድነት መከበር ይሆናል ብለዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በኪቭ ከዩክሬን ፕሬዚደንት እና ከፍተኛ ባለስልጣናት ጋር ባደረጉት ውይይት የዩናይትድ ስቴትስን ቀጣይ ጠንካራ ድጋፍ አረጋግጠውላቸዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጂ ታየን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ የማክሰኞ ምሽት የሬዲዮ ዝግጅታችንን ነው እየተከታተላችሁት ያላችሁ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ለዛሬ ሰፋ ያለ ጊዜ ወደሚወስደው የአብይ ርዕስ ዘገባችን እንለፍ። ዛሬ ማክሰኞ ጥቅምት 29 2015 ዓ.ም በዩናይትድ ስቴትስ የምርጫ ቀን ነው። አሜሪካውያን የተወካዮች ምክር ቤቱ በዋን አብላጫ የመቀመጫ ቁጥጥር ስር ሆኖ እንደሚቀጥል ይወስናሉ። ይህ የፕሬዚዳንት ጆ ባይደን የስልጣን ዘመን አማካይ ጊዜ ምርጫ ነው። የተወካዮች ምክር ቤቱ የህግ መምሪያ ሁሉም አራት መቶ ሰላሳ አምስት መቀመጫዎች ድምጽ ይሰጥባቸዋል። መቶ መቀመጫ ባለው የህግ መወሰኛ ሰላሳ አምስት ወንበሮች ለሽሚያው ክፍት ናቸው ዛሬ ይሞላሉ። እስካሁን ባሉት ቀናት ተከፍቶ በነበረው የድምጽ መስጫ ጊዜ ውስጥ አርባ ሁለት ሚሊየን መራጭ በአካል ወይም በፖስታ ድምጹን ሰጥቷል። በዚህ ምርጫ ላይ የዛሬ አራት ዓመት በነበረው የአማካይ ዘመን ምርጫ ድምጽ ከሰጠው አንድ መቶ አስራ አምስት ሚሊየን የበለጠ ሰው ሊወጣ እንደሚችል አንዳንድ ተንታኞች ገምተዋል። እስከ ዛሬ ላለው ጊዜ ዲሞክራቶቹ በምክር ቤቱ ሁለቱም መምሪያዎች ውስጥ እጅግ ጠባብ የሆነ የበላይነት ይዘው ቆይተዋል። ሰሞኑን የተካሄዱ የህዝብ ዝንባሌና አዝማሚያ ጥናቶች እንዳሳዩት ከሆነ ሪፐብሊካኑ የህግ መምሪያውን ከዲሞክራቶች ሊነጥቁ፣ ምናልባትም በህግ መወሰኛውም እንዲሁ የበላይነቱን ሊቆጣጠሩ ይችላሉ። ውጤቱ እንግዲህ እንደተገመተው ከሆነ አንድ ፓርቲ ሙሉውን የተወካዮች ምክር ቤት ወይም አንዱን መምሪያ ይቆጣጠርና ዋይት ሀውስ ካለው ተቀናቃኝ ፓርቲ ጋር የተራዘበ ትንቅንቅ ውስጥ ሊገቡ ይችላሉ። በኬን ብሬድሚየር የተጠናቀረውን የአሜሪካ ድምጽ ዘገባ እንግዱ ወልዴ እንደሚከተሉ ያቀርበዋል። በዛሬው የአሜሪካ አጋማሽ የፕሬዚዳንታዊ ዘመን ምርጫ ሚሊዮን አሜሪካውያን የምክር ቤትና የሴኔት ተወካዮቻቸውን ይመርጣሉ። ምርጫው የኮንግረስን የፍልስፍና ወይም የሐሳብ ቅርጽ በመወሰን በዲሞክራቲኩ ፕሬዚደንት ጆ ባይደን ሁለተኛ አጋማሽ የሥልጣን ዘመን በዋሽንግተን የሚደረገውን የፖለቲካ ሙግት ቅርጽ እንደሚያስይዝ ይጠበቃል። ሁሉም 435 የሚሆኑት የተወካዮች ምክር ቤት መቀመጫዎች ለምርጫ ቀርበዋል። አብዛኞቹ የድምፅ መለኪያ ጥናቶች ሪፐብሊካኖቹ እንደሚቆጣጠሩት ያመለክታሉ። ዲሞክራቶች ሴኔቱንም ሆነ የተወካዮች ምክር ቤቱን በጥቂት ወንበሮች ብልጫ እስካሁን ተቆጣጥረዋል። የቅድመ ምርጫ ናሙና ውጤቶች እንደሚያሳዩት ግን ሪፐብሊካኖቹ የተወካዮች ምክር ቤቱን ምናልባትም ሴኔቱንም ሊቆጣጠሩት ይችላሉ። እንዲህ አይነቱ ውጤት ማለትም አንድ ፓርቲ ምክር ቤቱን ወይም ሴኔቱን ሲቆጣጠር፣ ሌላው ፓርቲ ደግሞ ዋይት ሃውስን ሲይዝ ከዚህ በፊት የተራዘመ የፖለቲካ አጣብቂኝ አስከትሏል። አንድ ታዋቂ የአሜሪካ የድምፅ መለኪያ በይነ መረብ 538 ዳትካም በመባል የሚታወቀው ለሪፐብሊካኖቹ 55 በመቶ ሴኔቱን የማሸነፍ እድል ሲሰጥ የተወካዮች ምክር ቤቱን የመቆጣጠራቸውን እድል ደግሞ 83 በመቶ አድርጎታል። ሪፐብሊካኖቹ 13 መቀመጫዎችን በምክር ቤቱ እንደሚያገኙ ሲያስቀምጥ፣ ይህም 225 ለ210 ሪፐብሊካኖቹ እንዲመሩ ያደርገዋል ብለዋል። በሴኔት ደግሞ አንድ መቀመጫ ሪፐብሊካኖቹ አሸንፈው 51 ለ49 በሆነ ውጤት ይቆጣጠራሉ የሚል ግምት አስቀምጧል። ሪል ክሊር ፖለቲክስ ስዳት ካም የተሰኘው ሌላው ተቋም ደግሞ የሪፐብሊካኖቹን እድል ከፍ አድርጎ በመገመት በሴኔቱ ሶስት መቀመጫዎችን እንደሚያገኙ አስቀምጧል። በተወካዮች ምክር ቤት ደግሞ ከ14 እስከ 48 መቀመጫዎችን እንደሚያሸንፉ ተንብየዋል። በቅርቡ በፒው ሪሰርች ሴንተር በተባለ ተቋም በተደረገው ጥናት ሶስት እጅ ለሚሆኑት አሜሪካውያን በዚህ ምርጫ የኢኮኖሚ ጉዳይ ዋና አንገብጋቢ ጉዳይ ነው። ሴናተር ራፋኤል ዋርኖክ ከፍተኛ ፉክር ባለበት በጆርጂያ የዲሞክራቲክ ፓርቲን በመወከል በድጋሚ ምርጫ በመወዳደር ላይ ናቸው። ዲሞክራሲ ራሱ ለምርጫ ቀርቧል ሲሉ የዛሬውን ምርጫ አስፈላጊነት አጽንዖት ሰጥተውታል። ተፎካካሪው የሪፐብሊካኑ ሄርሸል ዎከር በተመሳሳይ የምርጫውን ወሳኝነት ተናግረዋል። አሁን በትክክል ካላደረግን ይህች ሀገር ነገ የማናውቃት አገር ልትሆን ትችላለች ብለዋል። ሪፐብሊካኖቹ የባይደን አስተዳደር ለዩክሬን ጦርነት 27 ቢሊዮን ዶላር መሳሪያና የሰብአዊ እርዳታ የማድረጉን ጉዳይ በቅርበት በማብጠልጠል እየመረመሩ ነው። አንዳንድ ሪፐብሊካኖችም የባይደንን ግማሽ ሁለት ዓመት የሥራ አፈጻጸም ለመመርመር ዝተዋል። በተለይም በሺህ የሚቆጠሩ ሰነድ የሌላቸው ስደተኞች በደቡብ ድንበር በኩል ወደ አሜሪካ መግባታቸውን በተመለከተ የቀድሞ ፕሬዝደንት ዶናልድ ትራምፕ በመጪው 2024 በሚደረገው ምርጫ መሳተፋቸውን በተመለከተ የዛሬው ምርጫ በተጠናቀቀ ቀናት ውስጥ እንደሚያሳውቁ ፍንጭ ሰጥተዋል። ዛሬ በመላው አሜሪካ የሚካሄደውን የምክር ቤትና የአካባቢ ምርጫ አስመልክቶ ያሰናዳነውን ልዩ ዝግጅት፣ ልዩ ዘገባዎችን ነው እየተከታተላችሁት ያላችሁት። በዛሬው የሚካሄደው ምርጫ በአሜሪካ ኮንግረስ የዲሞክራቲክ ፓርቲው የአብላጫው ወንበሩን እንደያዘ ይቀጥላል ወይስ ስፍራውን ለሪፐብሊካን ይለቃል የሚለውን ጥያቄ የሚመለስበት ነው። መራጮች ፕሬዚዳንት ባይደንን በመደገፍ ፓርቲያቸው ሰኔቱንና የተወካዮች ምክር ቤቱን አብላጫ እንደያዘ ይቆያል ወይስ ቦታውን ለተፎካካሪ ይለቃል። የአሜሪካ ድምፅ ካትሪን ጂፕሰን የላከችውን ዘገባ አሁንም እንግዳ ወልድ ያቀርበዋል። ዛሬ ማክሰኞ የሚካሄደው ምርጫ በአሜሪካ ኮንግረስ የዲሞክራቲክ ፓርቲው የአብላጫ ወንበሩን እንደያዘ ይቀጥላል ወይስ ስፍራውን ለሪፐብሊካን ይለቃል የሚለው ጥያቄ የሚመለስበት ነው መራጮች ፕሬዚደንት ባይደንን በመደገፍ ፓርቲያቸው ሴኔቱንና የተወካዮች ምክር ቤቱን አብላጫ እንደያዘ ይቆያል ወይንስ ቦታውን ለተፎካካሪ ይለቃል ከፔንሲልቬኒያ እስከ ኦሃዮ ከኔቫዳ እስከ ኒው ሃምሸር እጩዎች የመጨረሻውን የመረጡኝ ዘመቻ አድርገዋል በዚህ ምርጫ አሜሪካ በሚቀጥሉት ሁለት ዓመታት የምትከተለው አቅጣጫ ይወሰናል። የቪኦኤዋ ካትሪን ጂፕሰን እንደዘገበችው ወሳኝ ከሆኑት ግዛቶች አንዷ በሆነችው ጆርጂያ ቀኑ በጸሎት ተጀምረዋል። ከዛም የሪፐብሊካን ሴኔት እጩ በሆኑት ሄርሼል ዋከር ማስጠንቀቂያም ተሰምቷል። የዋከር ደጋፊዎች በጆ ባይደን ተበሳጭተዋል። ዲሞክራቶቹ ያን ሁሉ ካደረጉ በኋላ ሀገሪቱ ስትወድቅ ቁጭ ብያ ላይም። ድንበር ላይ ያለው ችግር ከቁጥጥር ውጪ ነው። ጆ ባይደንም ችግሩን በተመለከተ ምንም መፍትሄ የሚሰጥ አይመስልም። ፒው ሪሰርች ሴንተር የተባለው የድምፅ መለኪያ ተቋም ባደረገው ጥናት ሶስት እጅ ለሚሆኑት አሜሪካውያን በዚህ ምርጫ የኢኮኖሚው ጉዳይ ዋና አንገብጋቢ ጉዳይ ነው። የቤት የነዳጅ እንደምታውቂው የምግብ ሸቀጥ ዋጋም በጣም በጣም ውድ ነው። አንዳንድ ሸቀጦችማ በጭራሽ አታገኛቸውም። የዋከር ተቀናቃኙ ሴናተር ራፋኤል ዋርኖክ በአለፈው ዓመት በድጋሚ ምርጫ አሸንፈው ዲሞክራቶች ሴኔቱን እንዲቆጣጠሩ አስችለዋል። በዚህም ባይደን አጀንዳቸውን ማስፈጸም ችለዋል። የኢኮኖሚው ጉዳይ ለእኔ ዋናው ጉዳይ ነው። እንደሚመስለኝ የዴሞክራቲክ ፓርቲውና ሴናተር ዋርኖክ የተራ አሜሪካውያን የዕለት ተዕለት ጉዳይ ላይ ያተኩራሉ። ሪፐብሊካኖቹ ግን ስለ ስቶክ ማርኬትና ስለ ሌላ ጉዳይ ነው ማውራት የሚወዱት። ባለፈው ሰኔ ጠቅላይ ፍርድ ቤቱ በፌዴራል ደረጃ የነበረውን የፅንስ ማስወረድ መብት እንዲያከትም ካደረገ በኋላ ሴቶችና ከየትኛውን ፓርቲ ያልወገኑ መራጮች ድምጻቸውን ለዲሞክራቲክ ፓርቲ እንዲሰጡ አድርጓቸዋል። ያለ እኔ በጣም አሳሳቢ ጉዳይ ነው። እንደሚመስለኝ አመለካከታችን ምንም ሆነ ምን፣ ሁሉም ሰው የጤና አገልግሎት ሽፋን ማግኘት አለበት። በሮና ዌድ ወይም ደግሞ በጽንስ ማቋረጥ ጉዳይ ላይ ያለን አመለካከት ምንም ይሁን ምን የተወሰኑት ግዛቶች ውስጥ ሁለቱም ፓርቲዎች ተቀራራቢ ድምፅ በሚያገኙበትና አሸናፊው ባለየበት ሁኔታ እዚህ በጆርጂያ ያሉ መራጮች የአሜሪካ ሴኔትን ማን ይቆጣጠራል የሚለውን ለመመለስ ቁልፍ ናቸው። ሁሉም 435 የሚሆኑት የተወካዮች ምክር ቤት መቀመጫዎች ለምርጫ ቀርበዋል። አብዛኞቹ የድምፅ መለኪያ ጥናቶች ሪፐብሊካኖቹ እንደሚቆጣጠሩት ያመለክታሉ። የአሜሪካ ምርጫ ቀን ልዩ ዘገባዎቻችን እንደቀጠሉ ናቸው። ዛሬ እየተካሄደ ባለው ምርጫ አንድ ሳምንት ቀደም ብሎ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለሕዝባቸው ባደረጉት ንግግር የአሜሪካ ዲሞክራሲ ጥቃት እየደረሰበት ነው ብለው ነበር። ለዚህም ከእርሳቸው በፊት ፕሬዝዳንት የነበሩት ዶናልድ ትራምፕ የምርጫ ውጤቱን ለመቀበል ፈቃደኛ አለመሆናቸውን እንደ ምክንያትነት ጠቅሰዋል። በአሜሪካ ምክር ቤት ላይ ደረሰውን የጥር ስድስት ጥቃት እና ከሳምንታት በፊት በ ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ባለቤት ላይ የተፈጸመውን ጥቃት በመጥቀስም የፖለቲካ ሁከት እየጨመረ መሄዱን አመልክተዋል። ሆኖም አንዳንድ ተንታኞች በአሜሪካ ዲሞክራሲ ማሽቆልቆል የጀመረው ከትራምፕ በፊትም እንደሆነ እና በመግለጽ ይከራከራሉ። ለመሆኑ የአሜሪካ ዲሞክራሲ የተደቀኑበት ፈተናዎች ምንድናቸው ስንል በሞርጋን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያን አነጋግረናቸዋል። በእውነት በትራምፕ በስልጣን ላይ በነበሩበት ወቅት የምርጫ ውጤቱን አለመቀበላቸው አሁን ለሚታየው በአሜሪካ ውስጥ ለሚታየው የዲሞክራሲ ማሽቆልቆል እንደ ምክንያት ስምነት ይቀርባል። እርግጥ ነው የፕሬዚዳንት ባይደን አነጋገር እና ያለፈውን ፕሬዚዳንት መውቀስ ትክክለኛ ነው። ምክንያቱም ትራምፕ በአሜሪካ ፖለቲካ ውስጥ እንግዲህ ለመጀመሪያ ጊዜ አሉታዊ ተጽዕኖ ያደረገና አሉታዊ ሁኔታ የፈጠረ ነው። ግን ባይደን እንዳለው በዚህ በፕሬዚደንት ትራምፕ ብቻ የሚወሰን ሳይሆን ብዙ አዝማሚያዎች ነበሩ እና ከብዙ አዝማሚያዎቹ መካከል የትራምፕ መምጣትና በተለይም ደግሞ ምርጫውን አልቀበልም ብሎ የሕዝብን ድምፅ ጥያቄ ውስጥ ማስገባት አንደኛው ምክንያት ሊሆን ይችላል እና ብዙ ምክንያቶች አሉ። የሀገር ውስጥ ምክንያቶችም ከውጭ ተጽዕኖ የሚመጡ ምክንያቶች አሉ። እነዛ እነዛ አሉ። ግን ባይደን እንዳለው ትራምፕ ላይ ብቻ ማተኩሩ ሳይሆን ትራምፕ አንደኛው ነው። ምናልባት የመጨረሻውንም ደግሞ ሚዛን የደፋ ሊሆን ይችላል ለማለት ይቻላል። ሌሎችም ጥናት አጥኚዎች፣ ለምሳሌ ፍሪደም ሃውስ የተሰኘው ተቋም በዚህ ዓመት ባወጣው ሪፖርት ላይ ላለፉት አስራ ስድስት ዓመታት የአሜሪካ ውስጥ የዲሞክራሲ ማሽቆልቆል እየታየ ነው። በአሜሪካ ብቻ ሳይሆን በዓለም ደረጃም ዲሞክራሲ እያሽቆለቆለ ነው የሚል ሪፖርት አውጥቷል። በእውነት ለዚህ በእነዚህ ዓመታት ውስጥ አሜሪካ ውስጥ ለሚታየው ዲሞክራሲ ማሽቆልቆል ምክንያቶቹ ምንድን ናቸው፣ ዋነኛዎቹ ብለን ብናነሳ እንግዲህ ብዙ ምክንያቶች ብዙ ናቸው። ዋናው አንጋፋዎቹ ግን አንደኛ አገር ውስጥ በሚከሰቱ ሁኔታዎች ናቸው። አገር ውስጥ ለምሳሌ ሕዝቡ ንቁ ተሳትፎ አለማድረጉ ዴሞክራሲ፣ ሰብአዊ መብት የሚባሉ ዝም ብለው የሚመጡ እና በራሳቸው የሚሄዱ ሰው መሆን የለባቸውም። ጠበቅበትን ማድረግ ያለበት ግዴታ መወጣት ያለበት ይመስለኛል። የኢኮኖሚዎቹ የኢኮኖሚ ሁኔታ መውደቅ፣ የባለስልጣናት ባለስልጣን ላይ መባለግ ኮረፊ የሚባለው እንደዚሁም ደግሞ የዚህ ሶሻል ሁኔታው እየላላ መምጣቱ በትምህርት ቤትም በኩል ደግሞ ቢሆንም ከመጀመሪያው ጀምሮ ከመጀድሮ ለምሳሌ ሲቪክ ትምህርት የሚባል አለ እና ከኤሌመንተሪ ከአንደኛ ደረጃ ጀምሮ ስለ ሲቪክ፣ ስለ ዲሞክራሲ ሂደት፣ ስለ አገር ሁኔታ፣ ስለ በየጊዜው የሚደረጉ ሁኔታዎች ለተማሪዎች ማስተማር ነበር እና ያ ሁሉ እያሽቆለቆለ እያሽቆለቆለ ሄደዋል። በሁለተኛው ደግሞ ምዕራፍ የሚታየው ከውጭ የሚመጣ ተጽዕኖ ነው። ከውጭ የሚመጣ ተጽዕኖ ነው ማለት ለምሳሌ አሜሪካንን የሚፎካከሩ አገሮች ብቅ ብቅ ብለዋል። ዋነኛው ብሪክስ የሚባሉ ለምሳሌ ብራዚል፣ ራሽያ፣ ኢንዲያ፣ ቻይና። እነዚህ እነዚህ የአሜሪካንን አንጋፋነት በፖለቲካውም በኢኮኖሚ አንጋፋ መሪነቷን እየተፎካከሩ ነው እና ያም አንደኛ ነው። ይሄ የውጭውና የውስጡ አሁን አሉታዊ ተጽዕኖ አንድ ላይ ሲመጣ አገሮች አሜሪካም እያሽቆለቆል ትችላለች። ተጽዕኖ ይኖራታል። በመጨረሻም ደግሞ ሶስተኛ፣ ከታሪክ ሂደትም ደግሞ ያደጉ አገሮች ከጊዜ ብዛት ማሽቆልቆላቸው አይቀርም። ይሄ የታሪክ ሂደት ነው። እንግዲህ አሁን ይህን እየተነጋገርን ባለንበት ሰዓት አሜሪካ ውስጥ የፕሬዚዳንት ስልጣን ዘመን አጋማሽ ምርጫ፣ የምክር ቤት እና የአካባቢ ምርጫ እየተካሄደ ነው። በዚህ ምርጫ ላይ በተለይ የመራጮች በምርጫ ውጤት እምነት ማጣት፣ ተመራጮች ደግሞ ምናልባት የምርጫ ውጤቱን ያለመቀበል በአሜሪካ ውስጥ ብዙ ጊዜ ያልተለመዱ ሂደቶች ይኖራሉ የሚል ስጋቶች ይታያሉ እና ይሄ ለዲሞክራሲ ማሽቆልቆል ምን ያክል ስጋት ነው? እንዴ በጣም ትልቅ አስጊ ሁኔታ ነው። የአሜሪካ ሁኔታ በጣም የሚያስፈራ ነው፣ ጠንቅቀን ለምንከታተለው። ምክንያቱም መስቀለኛ መንገድ ላይ ነች አሁን አሜሪካ ያለችው። አንቀበልም፣ የህዝብን ድምፅ አንቀበልም፣ ጥያቄ ላይ እናደርጋለን ማለቱ ስርዓቱ ላይ ጥያቄ ማስቀመጥ ነው፣ ስርዓቱን አለመቀበል ነው፣ ስርዓቱን መጠራጠር ነው። ይሄ በአሜሪካ ውስጥ ያልነበረ ነገር ነው። አንደኛው እሱ ነው። ሁለተኛው ደግሞ ለማሽቆልቆሉም ደግሞ አሁን ለምርጫም ሁኔታ አስጊ ሆኖ የሚታየው የሰው በዚህ በመሪዎቹ መካከል የሚደረገው ንትርክ ህዝቡን ከፖለቲካ ሂደት ከፖለቲካ መስክ ገሸሽ እንዲያደርግ ያደርገዋል። በእንግሊዘኛው ይቅርታ፣ እንግሊዘኛውን ቃል መጠቀም የፈልገ ሳይሆን አፓቲ ቮተርስ የሚባል የሚባላለ ምን ቸገረኝ ኔ አንደኛ እነኝህ ሰዎች እንደዚህ ይባላሉ። እኔ እዛ ውስጥ ምን አገባኝ? አንደኛ እሱ ነገር ነው። ሁለተኛ ነገር ደግሞ የኔ አንድ ምርጫ ምንም ምንም ፋይዳ አያደርገውም እና ህዝቡ የመረጠውን እቀበላለሁ። የአንድ ድምፅ ምንም አይደለችም የሚባል ደግሞ እንትን አለ። በተለይ ደግሞ አዲስ መጤዎች ይሄ ምርጫ የአሜሪካ ሀገር ምርጫ ብዙ የተለፋበት ነው ብዙ ሰዎች የሞቱበት ነው ጥቁሮች የተገረፉበት በውሻ የተበሉበት የተነከሱበት ሁኔታ ነው እና ብዙ ደም ፈሶበታል ብዙ ህይወት አልፎበታል እና አሁን የምርጫ ለምሳሌ መድኃኒት ሽያጭ ቅናሽ ይደረጋል አይደረግም የሰራተኛ ደሞዝ በሰዓት አስራ አምስት ብር ይሆናል አይሆንም የዚህ አካባቢ ሁኔታ ማን ነው የሚያስጠብቀው እነዚህ እነዚህ አንገብጋቢ የሆኑ ጥያቄዎች አሉ። ያንን እርስት አድርጎ ግደልሽነት ተገቢ መስሎ አይታየኝም። እነዚህ እነዚህ ሁኔታዎች ተደማምረው ተደማምረው የአሜሪካንን የዴሞክራሲ ማሽቆልቆል በዓለም በሞላ ነው በነገራችን ላይ ማሽቆልቆል ምክንያት ሊሆን ይችላል። ሌላው ደግሞ ምናልባት በተለይ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ የዚህ የሀሰተኛ መረጃዎች ስርጭት ለዲሞክራሲ ማሽቆልቆልም እንደ አንድ ግብአት ተደርጎ ይጠቀሳል። እና ያስ ምን ያክል ተጽዕኖ አለው? በጣም በጣም በጣም አሉታዊ የሆነ ተጽዕኖ አሳድረዋል ብሎ የነሱ ፍላጎት ምንድን ነው? ቁጥር አባሰው ገንዘብ ለማግኘት ነው እና የኤቲክሱ ነገር የላቸውም ትምህርትም የላቸውም ቋንቋቸው ያልተገራ፣ በስነልቦናቸው ያሽቆለቆሎ ናቸው። እነዚህ እነዚህ አሉታዊ እነዚህ እንግዲህ አመኔታን ይሸረሸራሉ ማለት ነው። ሸረሸሩ ምክንያቱም አንደኛ ግዴታቸው ምን እንደሆነ ምክንያቱም ህዝቡንም ደግሞ እንዳያወናበዱ እነዚህ እነዚህ ነገሮች እንግዲህ ስላልተከታተሉ ህዝቡን በአሜሪካ ብቻ ሳይሆን በኢትዮጵያ ብቻ ሳይሆን በአለም በሞላ እንትን ብዥታ ፈጥረውበታል ዲሞክራሲ መሪ ሆና ለረጅም ጊዜ የቆየች ሀገር ናት እና አሜሪካ ውስጥ ዲሞክራሲ ማሽቆልቆሉ ቅድም ባነሷቸው በውስጥም በውጭም ተጽዕኖዎች ምን ተጽዕኖ ይፈጥራል በአጠቃላይ በአለም ስርዓት ላይ በጣም በጣም ተጽዕኖ ያስከትላል። ምክንያቱም ወደንም አልወደንም ብዙ አገሮች እንደ አሜሪካንን እንደ ዴሞክራሲ መቅረጽ፣ እንደ ዴሞክራሲ ፋና ወጊ አድርግ ነው የሚያዩት። እርግጥ ያ ሁኔታ ነበረ። በዚህ በቀዝቃዛ ጦርነት ጊዜ ከሁለተኛው ዓለም ጦርነት በኋላ በወታደርም በኢኮኖሚም በፖለቲካ መሰማቷ በጣም ያየለ ነበረ። ሄጂሞኒክ ፓወር ቅድም እንዳልነው ነው። እንደዛ ነበረ። አሁን ሰቡ አምኔታ ፈጥሯል። ያ አምኔታ ጥያቄ ውስጥ ሲወጣ ህዝቡ ዴሞክራሲንም ደግሞ አሜሪካን ሁሉ ጥያቄ ውስጥ ያስገባልና እና በየአገሩ አሉታዊ ተጽዕኖ ሊፈጥር ይችላል። ፕሮፌሰር ጌታቸው ከአሜሪካ ድምፅ ጋር ለነበሩት ቆይታ በጣም እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን sorry በአሜሪካ እየተካሄደ ያለውን ምርጫ አስመልክቶ ወደ እናንተ የምናደርሳቸውን ዘገባዎች እንመለስባቸዋለን። አሁን ወደ ኢትዮጵያ ወቅታዊ ጉዳዮች እንለፍና የኢትዮጵያ ፌዴራል መንግስትና ሕወሓት በደቡብ አፍሪካ የደረሱበትን ስምምነት ለማስፈጸም የሚደረገውን ጥረት መደገፏን እንደምትቀጥል ዩናይትድ ስቴትስ አስታውቃለች። ዩናይትድ ስቴትስ በስምምነቱ አፈጻጸም ዙሪያ በናይሮቢ በመካሄድ ላይ የሚገኘውን ውይይት እንደምታደንቅ የገለጹት የሀገሪቱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ሁለቱም ወገኖች የጦር መሳሪያ ድምጾችን ዝም ለማሰኘት ቁርጠኝነታቸውን የሚያሳይ ተጨባጭ እርምጃ እየወሰዱ ነው ብለዋል። ውይይቱ እስከ ነገ እንደሚቀጥልም ይጠበቃል። ኬኔዲ አባተ ተከታዩን ዘገባ ልኳል። በፕሪቶሪያው የሰላም ስምምነት አተገባበር ዙሪያ የኢትዮጵያ መንግስትና የህወሀት ተወካዮች ትናንት ጥቅምት 28 2015 ዓ ም በኬንያ ናይሮቢ የጀመሩት አዲስ ውይይት ቀጥሏል። የናይሮቢ ውይይት ከሚዳስሳቸው ጉዳዮች መካከል የህወሀት ታጣቂዎችን ትጥቅ የማስፈታት ሂደትና በትግራይ ክልል የሰብአዊ እርዳታ ተደራሽነትና መሰረታዊ አገልግሎቶችን ማስጀመር የሚሉት ይገኙበታል። በደቡብ አፍሪካ የተደረሰውን ስምምነት ለማስፈጸም በሚል በመካሄድ ላይ የሚገኘው ይህንን ውይይት ዩናይትድ ስቴትስ አድንቃለች። የሀገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ሁለቱም ወገኖች ስምምነቱን ለማስፈጸም የሚያስችሉ ተጨባጭ እርምጃዎችን በመውሰድ ላይ ናቸው ብለዋል። The parties are in Nairobi, and keeping with the provision that the Ethiopian National Defense Fund and the Tigrayan Defense Force would meet within five days to work out the implementation. የኢትዮጵያ መከላከያ ኃይልና የትግራይ ኃይሎች በአምስት ቀናት ውስጥ ተገናኝተው በአፈጻጽም ላይ እንደሚሰሩ በተገለጸው መሰረት ፓርቲዎቹ በናይሮቢ ይገኛሉ። እንዲሁም በስምምነቱ እንደተገለጸው በሁለቱ ከፍተኛ አዛዦች መካከል የስልክ መስመር ተዘርግቷል። እነዚህ ተጨባጭ የማስፈጸሚያ እርምጃዎች ሁለቱም ወገኖች የጦር መሳሪያ ድምፅ ቅዱሶችን ዝም ለማሰኘት ያላቸውን ቁርጠኝነት የሚያንጸባርቁ ናቸው። ቃል አቀባዩ አክለውም ለስምምነቱ ተግባራዊነት ዩናይትድ ስቴትስ ድጋፍ እንደምታደርግ ተናግረዋል። የናይሮቢው ንግግር አጀንዳዎች በግጭት ማቆም ስምምነቱ መሠረት ጉዳት ለደረሰባቸው ለትግ የአፋርና የአማራ ክልሎች አስቸኳይ ሰብአዊ እርዳታ ማቅረብንና አገልግሎቶችን ወደ ነበሩበት መመለስን እንደሚያካትት ተረድተናል። የፕሪቶሪያን ስምምነት ተግባራዊ የማድረግ ሂደትን ለመደገፍ የእኛ ልዩ መልእክተኛ በስፍራው ይገኛሉ። በስምምነቱ አፈጻጸም ላይ ከዓለም አቀፍ አጋሮች ጋር በመሆን ለተወያዩ ወገኖች የምናደርገውን ድጋፍ እንቀጥላለን። በናይሮቢ የቀጠለውን ውይይት የዛሬ ውሎ በተመለከተ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከየትኛውም ወገን የተሰጠ መግለጫም ይሁን የወጣ መረጃ የለም። አንድ ለጉዳዩ ቅርብ የሆኑና በይፋ አስተያየት መስጠት ባለመፈቀዱ ምክንያት ስማቸው እንዳይጠቀስ የጠየቁ ባለስልጣንን ዋቢ አድርጎ አሶሺትድ ፕሬስ ትናንት ባወጣው ዘገባ ውይይቱ እስከ ነገ ረቡ ድረስ ይቀጥ ጥላል ማለቱ ይታወሳል። የናይሮቢ ውይይት ሁለቱ አካላት በቅርቡ በተፈራረሙት ግጭት የማቆም ስምምነት አንቀጽ ስድስት መመሰረት የሚከናወን መሆኑን ዋናው አደራዳሪ የአፍሪካ ህብረት ባወጣው መግለጫ አስታውቋል። ይኸውም ስምምነቱ በተፈረመ በአምስት ቀናት ውስጥ ከፍተኛ የጦር አዛዦች በመሬት ላይ ያለውን የጸጥታ ሁኔታ ግምት ውስጥ በማስገባት የትጥቅ መፍታት ጉዳዮችን ጨምሮ በስምምነቱ አፈጻጸም ላይ በዝርዝር ለመወያየት በተስማሙት መሰረት የሚካሄድ ነው የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝደንት ኦሉሴጎኖ ባሳንጆና የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታ በሚመሩት ውይይት ላይ የደቡብ አፍሪካና የኬንያ ወታደራዊ መኮንኖችን በመሳተፍ ላይ ናቸው። ዩናይትድ ስቴትስና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድም በታዛቢነት ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በዚሁ የምናልፈው ወደ ክብር ዶክተር አርቲስት አሊ ቢራ የክብር አሸኛኘት ስነ ስርአት ነው የአንጋፋው ኢትዮጵያዊ የሙዚቃ ሰው ና የአፋን ኦሮሞ የሙዚቃ ንጉስ አሊ መሐመድ ቢራ የአስከሬን ሽኝት ና የቀብር ስነ ስርአት በቢሾፍቱ በአዲስ አበባ ና በድሬዳዋ ከተሞች ተካሂዷል በአዲስ አበባ ወዳጅነት አደባባይ በተካሄደው ስነ ስርአት ላይ የተገኙ አድናቂዎቹ የሙያ ባልደረቦቹ ና ከፍተኛ የመንግስት ባለስልጣናት አሊ ቢራ ስራዎቹን በተለያዩ የኢትዮጵያ ቋንቋዎች ያቀረበ የጥበብ ዋርካ ነው ብለዋል። ቀጥሎ ይቀርባል። ባለፈው እሁድ ከዚህ ዓለም በሞት የተለየው የታላቁ ድምፃዊ አሊብራ የአስክሬን ሽኝትና የቅብር ስነ ስርዓት የተከናወነው በተለያዩ ከተሞች ነው። ዛሬ ጠዋት የአሊብራን አስክሬን ቢሾፍቱ ከሚገኘው መኖሪያ ቤቱ ወደ አዲስ አበባ ወዳጅነት አደባባይ በኢትዮጵያ መከላከያ ሰራዊት ማርሽ ባንድ አጃብነት ተወስደዋል። የመዋጋሮቹ እንዲሁም የኢትዮጵያ መንግስት ከፍተኛ ባለስልጣናትና አድናቂዎቹ በዚህ የሽኝት ስነ ስርዓት ላይ ተገኝተዋል። በተለይ በአዲስ አበባ የወዳጅነት አደባባይ በተካሄደው የአስክሬን ሽኝት ስነ ስርዓት በርካቶች የተሳተፉበትና የወት ታሪኩም በአማርኛና በአፋን ኦሮሞ የተነበበበት ነበር። የአፋን ኦሮሞ ዘፈኖች ግጥም ደራሲና የህዝብ ተወካዮች ምክር ቤት አባል የሆኑት አቶ መሀመድ ቆጴ በተነበበው የወት ታሪኩ ላይ እንዳመለከተው በሀገራችንም ሆነ በአፍሪካ ልዩ የሚያደርጉት በርካታ ተሰጥኦዎችና ያሉት እጅግ የሚደነቅ ድምፃዊ ነው። ሰባት ቋንቋዎችን እንደ ራሱ አፍ መፍቻ ቋንቋ ይናገራል። በስድስት ቋንቋዎች በአፋን ኦሮሞ፣ በሶማሊኛ፣ በሐረሪ፣ በአማርኛ፣ በአረብኛ፣ በስዊድሽ ቋንቋዎች ዘፍነዋል። አስደናቂ የዜማ ደራሲና ሙዚቃ አቀናባሪ ነው። በዚህ መልክ ተስረቅራቂ ድምፅ ያለው የበርካታ የተለያዩ ሙዚቃ መሳሪያዎች ተጫዋች፣ ሙዚቃ አቀናባሪ፣ በስድስት ቋንቋዎች የዘፈነ ብቸኛው ኢትዮጵያዊ ምናልባትም ብቸኛው አፍሪካዊ ነው። የአሊ ድምፅ ኦፔራ ለሚባለው አዘፋፈን አመቺ መሆኑን የጠቀሰው የሕይወት ታሪኩ አንጋፋው አርቲስት በሙዚቃው ዓለም በነበረው ቆይታ ከ260 በላይ ዘፈኖችን መጫወቱንም ጠቁመዋል። የሙዚቃ ባለሙያው ሰርጸ ፍሬ ስብሐት አሊ ብራ በኢትዮጵያ የአፋን ሮሞ ሙዚቃን ከመካከለኛው ምስራቅ የሙዚቃ ቅኝት ጋር አዛምዶ የአገሪቱን ሙዚቃ እንዲዘምን ያደረገ ባለልዩ ተሰጥኦ ድምፃዊ ነው ሲል ገልጾታል። ኢትዮጵያውያንም በሙሉ በጣም በሚገርም የድምፅ ለዛ በሚያስደንቅ የአዝያዚያም ስልት ብዙዎች የሚሰሙት ነው። በእርግጥ የኦሮምኛ ቋንቋ ምንም ጥያቄ የለውም፣ ግን የማንሰማውን ቋንቋ በተመስቶ እንድናዳምጥ ያደረገን ታላቅ ጥበበኛ ነው አሊ ብራ። ይሄን ለመሆን የረዳው በጣም በርካታ ካልቸር ከሚወጣበት ከምስራቅ ኢትዮጵያ መፍለቁ ይመስለኛል። የበርካታ ባህሎችን የቋንቋ ስሜት አንደበቱ ላይ ለማጥናት መቻሉ ከጎልደን ቮይሱ ጋር አንድ ላይ ተጠምሮ በጣም ቸኮሌታማ ያነጋገር ስልት የሰጠው ይመስለኛል። እንደዛ አይነት ቃና እንሰማለን። ከአንደበቱ ላይ ትርጉም አንፈልግም ለምንሰማቸው ቃላት። ከዚህ በተጨማሪ ሀረር አካባቢ እንደመቆየቱ የሀረሪን ሙዚቃ ስለሚጫወት፣ የሀረሪ ሙዚቃ ደግሞ እንደምታውቁት ትንሽ ከሀገራችን ቅኝቶች ወጣ ወዳለው ወደ መካከለኛው ምስራቅ ማቃም ወደሚባለው የሙዚቃ ቅኝት ስለሚገባ የመካከለኛው ምስራቅ ድምፃውያንን እና የአረብኛ ድምፃውያንን የማዳመጥ ልዩ ችሎታ ስለነበረው በእነሱም ዜማ ውስጥ ስለተቃኘ እነዚህን ሁለቱን ይዞ ኦሮምኛ የሚባለውን ቋንቋ እላዩ ላይ አረብኛ ማቃም ላይ ያሳፈረው ነው የሚመስለኝ። ልክ ነው ይሄ ሙዚቃ ባለሙያዎችም ሊመሰክሩት የሚችሉት ነው። ሁለቱን ማዋሃድ አንድ የባህል ሽግግር ማካሄድ ነው። የኦሮምኛን ሙዚቃ በአንድ እርምጃ ትራንሴንድ እንዲያደርግ የማድረግ ትልቅ ችሎታ ነው፣ ትልቅ ጥበብ ነው ብዬ አምናለሁ። የሙዚቃ ባለሙያው አክለውም አሊ በአረብኛ፣ በአፋን ሮሞ፣ በአፋርኛና በሌሎችም ቋንቋዎች ያቀነቀናቸው ዜማዎች ለትውልድ የሚቆዩ አሻራ ናቸው ሲል ተናግረዋል። የኢትዮጵያ ሙዚቀኞች ማህበር ፕሬዚደንት ዳዊት እፍሩ በበኩሉ የአሊ ሙዚቃዎች ድንበር የለሽ ናቸው ካለ በኋላ መንግስትና ህዝብ ከቤተሰቡ ጎን እንዲቆም አሳስበዋል። የአርቲስቱ ባለቤት እልሊ ብራም በአዲስ አበባ የወዳጅነት አደባባይ ለተገኙ ታዳሚዎች ንግግር አድርጋለች። ክብሯን፣ እንግዶች፣ ቤተሰቦችና ወዳጆች ቤተሰባችንን በመወከል በዚህ ቦታ እኛን አክብራችሁ ስለተገኛችሁ ምስጋናዬን ማድረስ እፈልጋለሁ። እንድታወቅልን የምፈልገው በዚህ ባሳለፍኩትና በሕይወት ዘመኔ ከባድ በሆነ ጊዜ ላሳያችሁን አብሮነት እና ድጋፍ በጣም ማመስገን እፈልጋለሁ። መላው ሀገሪቱን ከልቤ ማመስገን እፈልጋለሁ። የኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመልስ አብዲሳም አሊ ኢትዮጵያ ፈተናዋን እንድታልፍ ስሰራ የነበረ ሰው ነው ሲሉ ተናግረዋል። አቶ ሽመልስ በዚሁ ንግግራቸው የኦሮሚያ ክልላዊ መንግስት የአንጋፋው አርቲስት ገድል እየታወሰ እንዲኖር የሚያስፈልገውን ይሰራል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። የክቡር ዶክተር አርቲስት አሊ ቢራ የአዲስ አበባውን የሽኝት ስነ ስርዓት የተከታተለው ገልሞ ዳዊት ነበር። የድሬዳዋን ደግሞ አዲስ ቸኮል እንደሚከተለው አጠናቅሮታል። ድሬዳዋ ገንደ ቆሬ በ1940 ዓ ም የተወለደው አርቲስት አሊቢራ የጥበብ ህይወቱን የጀመረው ከሙያ አጋሮቹ ጋር በመሆን የዛሬ 61 ዓመት በለጋ ባቋቋሙት የአፍራንቀሎ ዘመናዊ የኦሮምኛ ባንድ በኩል ነበር። አዲስ አበባ ክቡር ዘበኛን እስከሚቀላቀል ድረስም በድሬዳዋ በርካታ አዳዲስ ስራዎችን ለአድማጭ ሲያቀርብ ነበር። አሊቢራ ከድሬዳዋ ጋር ያለ ትስስር ከመወለድን በላይ ነው አንጎራጉሮላታል። አምባሳደሩ አሁናልት ነው ልጆቿን ሲረዳ ኑሯል። ድሬዳዋም ግን በየአጋጣሚዎች ለአሊቢራ ያላትን ክብር ስታሳይ ቆይታለች። ከፖለቲካ ጋር በተያያዘ አባላቱ ተበትነው የነበሩት አፍረንቅሎ ባንድ የዛሬ ሶስት አመት ከሀምሳ ስምንት አመት በኋላ ወደ ድሬዷ ሲመጣ ድሬዷ ደማቅ አቀባበል አድርጋ ነበር። እንደምታየው ታዳሚዎች በጣም በጣም እጅግ ብዙ ናቸው እና አቀባበል ያደረጉልን፣ በሀገራችን ኢትዮጵያ በፓት በተለይ ኦሮሚያ ውስጥ ያለው የአቀባበልና ስነስርዓት በጣም ሁኔታ ደስ የሚስር ስላለ ስለሆነ እንደም የሚያበረታታ ነው። አሁን ጡሮታ ከወጣም በኋላ አጨራሽን ጥሮታ እንዳልሆን ነው የሚያሳ በዚው አመት መጨረሻ የድሬዳ ዩኒቨርሲቲ የክብር ዶክተር የተሰጠው ሲሆን ከሶስት አመት በኋላ ማለት ማለትም ከጥቂት ወራት በፊት ደግሞ ድሬዳ በአርቲስት አልቢራስም አንድ ፓርክ ሰይማለች። አሊ ቢራም ከጣፋጭ ንግግር ጋር ምናልባትም የመጨረሻ ዘፈኑን ድሬዳዋ ላይ እንጎራጉሯል። Happy can I'm to ለተወለደ በሰባ አምስት አመቱ ህይወቱ ሲያልፍም ድሬዳዋ የሀዘን ማቅ ለብሳለች። ለተሽከርካሪ ዝግ የሆኑ በርካታ ኪሎ ሜትር መንገዶችን በመጓዝ የድሬዳዋን ፀሐያማ አየር በመቋቋም ከቀኑ ስድስት ሰዓት ጀምሮ እስከ አስራ አንድ ሰዓት ተኩል ድረስ የአርቲስት አሊ ቢራን አስከሬን ለመሸኘት በኤድሜ ላይ የተገኙ አድናቂዎቹ እጅግ በርካታ ነበሩ። ምሽት 12 ሰዓት ገደማ የአመራሮችና የሃይማኖት አባቶች ንግግር አልቆ ሰላትም ተሰግዶ ቀብር ወደ ለጋህሬ ሲኬድም አብዛኛው ሰው በእግሩ ነበር የተጓዘው። በሽኝት መርሃ ግብሮ ላይ የድሬዳዋ ከንቲባ ከድር ጀዋርን ጀምሮ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማንና የሃይማኖት አባቶች ንግግር አድርገዋል። አሊቢራ ዘፈን የጀመረባት በኦሮሞ ፖለቲካና አርት ላይም ከከተማ በላይ ጉልህ አስተዋጽኦ ባላት ሰፈረን ለጋህሬ ቀብሩ ተፈጽሟል። ሕይወቱ ቢያልፍም በሕይወት ማድረግ ያለበትን አድርጎ ዘመን ተሻጋሪ አሻራውን አኑሮ ይቸና ለመሰናበቱ ግን በርካታ የመዋጋሪዎቹና አድናቂዎቹ የሚናገሩት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እየተከታተላችሁት ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን በፕሮግራማችን ላይ ላላችሁ አስተያየቶች ወይም ቢካተቱ ብላችሁ የምትሏቸውን ርዕሰ ጉዳዮች ለመጠቆም በምን ታገኙናላችሁ? ተከታዩ ማስታወቂያ። የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሹን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን፣ ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ የአሜሪካ ድምጽ የዓለም ዋንጫን ወደ እናንተ ያደርሳል። በፕሮግራማችን ላይ አስተያየት ካላችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሀሽታግ ቪኦኤ አማሃሪክ በማለት ማድረሳችሁን አትዘንጉ። ወደ ተከታዩ ዘገባ ስናልፍ ጅቡቲ የሚገኙ ኢትዮጵያውያን ስደተኞች መቸገራቸውን ገልጸዋል። ጅቡቲ ሆል ሆል በተሰኘ መጠለያ ጣቢያ የሚገኙ ኢትዮጵያውያን ስደተኞች የምግብና የውሃ እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ተናግረዋል። በነፋስ ምክንያት የፈራረሱ መጠለያዎቻቸውንም የሚቀይርላቸው ማጣታቸውን ገልጸዋል። የህክምና ቁሳቁስ ባለመኖሩም ተገቢውን ሕክምና ማግኘት አለመቻላቸውን ተናግረዋል። የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ለአሜሪካ ድምጽ በሰጠው የኢሜል ምላሽ የዓለም ምግብ ፕሮግራም የሆልሆል መጠለያ ጣቢያ ለሚገኙ ዘጠኝ ሺ ስደተኞች ሲያቀርብ የነበረው ምግብ በገንዘብ እጥረት ምክንያት ካለፈው ዓመት ጀምሮ በግማሽ መቀነሱን ጠቅሶ በዚህ ዓመት ግን ከመስከረም ወር ጀምሮ አቅርቦቱ መልሶ መስተካከሉን አስታውቋል። የውሃ አቅርቦትና መጠለያ ችግርም እንደተቃለለ ይገልጻል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል። ስማቸው እንዳይገለጽና ድምፃቸው እንዲቀየር የጠየቁ ጅቡቲ ሆልሆል በሚባል መጠለያ ጣቢያ የሚገኙ ኢትዮጵያውያን ስደተኞች በምግብ አቅርቦት በኩል ያለባቸው ችግር ከባድ መሆኑን ተናግረዋል። ቀደም ሲል ይሰጣቸው የነበረው ዱቄት መቋረጡን እና በምትኩ በወር 6 ኪሎ ጥሬ ማሽላ እንደሚሰጣቸው ተናግረዋል። ማሽላውን የሚያስፈጩበት ቦታ ባለመኖሩም በአካባቢው ለሚገኙ አርብቶ አደሮች እንደሚሸጡት ይናገራሉ። እንደምናደርገው እዚህ አካባቢያችን ብዙ የሶማሌ ማህበረሰቦች አሉ። ስደተኞች ፍየል እና በግ ያረባሉ እና ለነሱ ነው የምንሸጥላቸው። በርካሽ ሆነ አንድ ኪሎ መሪባ በሀምሳ ፍራንክ በነሱ ጅቡቲ ፍራንክ ይሸጥላቸዋል። ይሄ ደግሞ አንድ ምግብ፣ ርካሽ ምግብ እንግዲህ ምግብ ገዝቼ ልብላብስ ሁለት ምግብ እንኳን አይሆንም። ስለዚህ ይሄ ነው ያለው ረሃብ፣ መግለጽ አልችልም። አብዛኛው ያለ ስደተኛ በቀን አንዴ ነው የሚበላ፣ ሁለት የሚበላ አታገኝ ማለት ያለ በጣም ከባድ ነው። በዛም በበሽታ የተጠቃነ አብዛኛው ላሊበላ እዛ ላይ የተፈጥሮ ሁኔታ በጣም ከባድ ፀሐያማ ነው። እንኳን ሳትበላ በልተም አይቻልም። የአይምሮ ረፍት የለንም። ወዳችንም አይሞላም። ስለዚህ ጉዳይ ለአሜሪካ ድምፅ በኢሜይል ምላሽ የሰጠው የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር በሀብት እጥረት ምክንያት ለስደተኞች በቂ አገልግሎት መስጠት ፈታኝ እንደሆነበት ገልጿል። በዚህ ምክንያት ባለፈው ዓመት ባጋጠመው የእርዳታ አቅርቦት መስተጓጎል በሆልሆል መጠለያ ጣቢያ ለሚገኙ ስደተኞች በዓለም ምግብ ፕሮግራም ሲሰጣቸው የነበረው ምግብ በግማሽ መቀነሱን ጠቅሷል። በዚህ ዓመት ግን ካለፈው መስከረም ወር ጀምሮ አቅርቦቱ ወደ ነበረበት መመለሱን ይናገራል። ሆኖም አሁንም ለዓለም ምግብ ፕሮግራም በቂ ድጋፍ ካልተደረገለት የእርዳታ አቅርቦቱ ተመልሶ መቀነሱ አይቀርም ብለዋል። ስደተኞቹ አሳሳቢ ነው ያሉት ሌላው ችግር የመጠጥ ውሃ አቅርቦት ነው። በሶስት ቀን አንዴ የሚሰጠን አስር ሊትር ውሃ ስለማይበቃን ረዥም ርቀት ተጉዘን ከኩሬ እንቀዳለን። በዚህም ለውሃ ወለድ በሽታዎች እንዳረጋለን ነው የሚሉት። በጣም በረሃ ነው ውሃ በጣም አንድ ቀን እንኳን ያጥረጋል። ለአንድ ሰዓት ተኩል ተጉዘህ የወንዝ ምንጭ ውሃል አሸዋ ኮፈር ኮፈር ነው የምትቀዳው። ከሱ ቀን ትመጣለ። እነዛ ምክንያት ደግሞ የውሃ ውልልሽታ ትያዛለ። በመጠለያ ጣቢያው ያለው የሕክምና ማዕከል በቂ አገልግሎት ስለማይሰጥ መቸገራቸውንም ይገልጻሉ። የጤና አገልግሎት ማዕከሉ የባለሙያና የመድኃኒት እጥረት እንዳለበት ተናግረው በከተማ የተሻለ ህክምና ለማግኘት የመላክ እድላቸውም ያነሰ እንደሆነ ገልጿል። ምንም አይነት አክሰስ የለም። ባዶ ህክምና ያለው ለስሙ ነው። ህክምና ያለው በትክክል የሚያክል ባለሙያ የለም። ሃይመናቸው ሰምቶ በደንብ ተረድቶ ማስ የሚሰጠ አካል የለም። አንዳንድ ያና ብሆን ይፈልገዋል። ጓንቱ እንኳን ጓንት አጥቶ አሮጌ ጨርቅ ነፈላ አቶ ምናምን ነው የምንጠቀሙት። አንዳንድ ጊዜ መድኃኒት ሴንክለር የላቸው አንቲባዮቲክ የላቸው ላብራቶሪ የሚባል መመሪያ የለም። ምናልባት አስር ሰዎች ዛሬ ወደ ህክምና ከሄዱ ለአስር አንድ አይነት ነው። ሪፈር ደግሞ በእድልና በልመና ነው። አንድ ልጅ አለ ሁለት ወር ሰው አንድ በሆልሆል መጠለያ ጣቢያ ባጋጠመ የጎርፍ መጥለቅለቅ ምክንያት የውሃ መስመሩ ላይ ጉዳት ደርሶ እንደነበር የገለጸው የዩኤንኤችሲአር ከያዝነው ወር አጋማሽ ጀምሮ ግን የውሃ መስመሩ ተጠግኖ አገልግሎት እየሰጠ እንዳለ አመልክቷል። በሕክምና በኩል ስደተኞች ከዜጎች እኩል አገልግሎት ያገኛሉ ይላል ድርጅቱ። በመጠለያ ጣቢያው የመጀመሪያ ደረጃ የሕክምና እርዳታ እንደሚሰጣቸው ገልጾ ከዛ በላይ ሲሆን ለተሻለ ህክምና ወደ ጅቡቲ ከተማ ይላካሉ ብለዋል። ስደተኞቹ የሚኖሩበት የድንኳን መጠለያም በተለያዩ ወቅቶች በሚነሳ ከባድ አውሎ ነፋስ ምክንያት ይፈርሳል ይላሉ። በቅርቡ በዚህ ምክንያት ከአርባ በላይ የድንኳን መጠለያዎች እንደፈረሱ ገልጸው ከእነዚህ ውስጥ እስካሁን የተተኩት 18 ብቻ እንደሆኑ ተናግረዋል። ኃይለኛ ነፋት ነበር። በጣም ኃይለኛ አርባ ምናምን መጠለያ ነው በአንድ የወደቀው ማለት የወደቁ ናቸው። አርባ ምናምን ያልኩ እንጂ ያልተቀደደ ወይም ያክል ወደነ መጠለያ ያለን ሪፖርት አድርገናል። እንዲሰጠን ነግረ ናቸዋል ግን መፍትሄ ሚሰጥ አካል ይህኛ አካል ከሰባ በላይ መጠለያዎች ነበሩ። ወደ አርባ ሶስት የሚሆኑት ሙሉ በሙሉ ፈርሰዋል። ሐምሌ መጀመሪያ አካባቢ ወደ አስራ ስምንት የሚሆኑ ተጠቃላቸው። ይህ የተቀረው ግን የተተካ የለንቀው ቤታችን ሰላችን በዝናብና በነሳት ምክንያት አጥነዋል። እንደግለን ያለው ነው ማንም ሰው ያየልን አዲስ የተካልን የለም። በጣም ከበቂ ሆን አይሸራ ዩኤን ኤች ሲ አር ችግሩ ማጋጠሙን ገልጾ የፈረሱት የድንኳን መጠለያዎች በተጠና መንገድ በአዲስ መተካታቸውን አመልክቷል። ቋሚና የተሻሉ መጠለያዎችን ለመገንባት ግን የገንዘብ እጥረት አለብኝ ብሏል። ሆኖም የጅቡቲ መንግስት ለስደተኞች ሁሉን አቀፍ አገልግሎት ለመስጠት በዘረጋው አሰራር መሰረት በቅርቡ በሆልሆልና በአሊ አዴህ የመጠለያ ጣቢያዎች የተሻሉ ቤቶችን እንደሚገነባላቸው ተስፋ እናደርጋለን ይላል ድርጅቱ የሰጠው ምላሽ። በመጠለያ ጣቢያው የመብራት የስልክና፣ የኢንተርኔት አገልግሎትም እንደሌለ ስደተኞቹ ይገልጻሉ። የስደተኞቹ ተቋም በበኩሉ የነብስ አድን እርዳታ እንጂ እነዚህን አገልግሎቶች ለማቅረብ የገንዘብ አቅም የለኝም ብሏል። ስደተኞቹ በሁኔታው ተማረው ከመጠለያ ጣቢያው ወጥተው ወደ የመን ለመሻገር አደገኛ ጉዞ እንደሚያደርጉ የሚናገሩት እነዚሁ የመረጃ ምንጮች በመንገድ ላይም በታጣቂዎች እንደሚገደሉ እና ለተለያዩ ችግሮችም እንደሚዳረጉ ገልጿል።

ወደ አሜሪካ የምርጫ ዘገባዎቻችን እንመለስበታለን። ዛሬ በዩናይትድ ስቴትስ የምርጫ ቀን ነው። አሜሪካውያን የተወካዮች ምክር ቤቱ በማን አብላጫ ቁጥጥር ስር ሆኖ እንደሚቀጥል ይወስናሉ። የቴክኖሎጂ መስክ ቢሊዮነሩ ኢላን መስክ ትዊተርን የገዙት ታዲያ አሜሪካ ይህን የአጋማሽ ምርጫ ለማድረግ በምትዘጋጅበት ወቅት ነበር። ታዛቢዎች እንደሚሉት በበይነ መረብ የምርጫውን ተአማኒነት በተመለከተ የሚለቀቅ የሀሰት መረጃ በጋ የኢትሀዱ አለም ችግር ሊፈጥር ይችላል። የመስክ በቁጥጥር ስር የወደቀው ትዊተር ታዲያ ለዚህ ዝግጁ ነው? በአሜሪካ ድምጿ ቲና ትሪን የተላከውን ዘገባ እንግድ ወልድ ያቀርበዋል። የቴክኖሎጂ መስክ ቢሊዮነሩ ኢላን መስክ ትዊተርን የገዙት አሜሪካ የአጋማሽ ጊዜ ምርጫ ለማድረግ በምትዘጋጅበት ወቅት ነበር። ታዛቢዎች እንደሚሉት በበይነ መረብ የምርጫውን ተአማኒነት በተመለከተ የሚለቀቅ የአሰት መረጃ በጋዶ አለም ችግር ሊፈጥር ይችላል። በመስክ ቁጥጥር ስር የወደቀው ትዊተር ለዚህ ዝግጁ ነው? ትጠይቃለች የቪኦኤዋ ቲና ትሪን። አዲሱ የትዊተር ባለቤት ኢላን መስክ 114 ሚሊዮን ለሚሆኑ የትዊተር ተከታዮቻቸው በዛሬው ምርጫ ለሪፐብሊካን እጩዎች ድምፃቸውን እንዲሰጡ መክረዋል። መስክ እንደ አይነቱን ምክር ከዚህ በፊትም የትዊተር ተጠቃሚ ብቻ በነበሩ ጊዜም ሰጥተዋል። አሁን ግን የድርጅቱ አለቃ ስለሆኑ ወሳኝ ጥያቄ ከፊታቸው አለ። ትዊተር የታማኝ የምርጫ መረጃ ምንጭ ይሆናል ወይንስ የሐሰት መረጃ ምርጭ እንዲሆን ይፈቀድለታል? የቀድሞ የፌስቡክ የሕዝብ ፖሊሲ ኃላፊ የነበሩት ኬቲ ሀርባት እንደሚሉት ኢላን መስክ ግማሽ የሚሆነውን የሰው ኃይል ባለፈው ሳምንት ከሥራ በማባረራቸው ትዊተር ምርጫን በተመለከተ የሚለጠፉ ወሬዎችን መቆጣጠር ሊከብደው ይችላል። በትዊተር ላይ የሚለጠፉ ነገሮችን ሰዎች የሚያምኑ ከሆነ ያሳስበኛል፣ ምክንያቱም የተለጠፈውን የሚያስወግዱ በቂ የሰው ኃይል የላቸውም። ትዊተር ለረጅም ጊዜ ከታማኝ የዜና ምንጭ ወቅታዊ መረጃ የሚገኝበት መድረክ ነው። በተቃራኒው ደግሞ ሐሰተኛና ስም የለሽ አካውንቶች በቅጥፈትና በጥላቻ ንግግር ሞልተውታል። ማይክል ኤድሰን ከሳውዘርን ፖቨርቲ ሎው ሴንተር አሁን ችግሩ መድረኩ ቀድሞውንም በመጥፎ ወሬዎች የተሞላ ነው። አክራሪዎች አክራሪዎች የሚታመኑ ከሆነ ችግሩ ይባባሳል። ኢላን መስክ ትዊተርን ከተረከቡ በኋላ ወፊቱ ነፃ ወጣች ብለው ትዊት አድርገዋል። ይህም የኩባንያው ምልክት የሆነችውን ወፍ ለማመልከትና በኩባንያው ላይ ሲደርሱ የነበሩ ነቀፌታዎች ማለትም እንደ ነፃ ሀሳብን ይቆጣጠራል፣ የዶናልድ ትራምፕ አካውንትንም እስከወዲያኛው መዘጋቱ አገባብ አይደለም የሚሉትን ቀድሞውንም ሲያራምዷቸው የነበሩ ሀሳቦችን ለማመልከት ነው። መስክ እንደሚሉት ወደፊት የተለጠፉ ሀሳቦችን የሚቆጣጠረው ካውንስል የተለያዩ ሀሳቦችን በሚያራምዱ ግለሰቦች የሚዋቅርና ልጥፎች የያዙትን ጉዳይ በተመለከተ ከበድ ያሉ ውሳኔዎችን የሚወስን እንዲሁም አካውንቶች መልሰው የሚከፈቱበትን ሁኔታ የሚወስን ይሆናል ብለዋል። አንዳንድ የትዊተር ተጠቃሚዎች ኢላን መስክ ትዊተርን መቆጣጠራቸውን በደስታ ተቀብለዋል። በተቃራኒው ደግሞ ትዊተር ወደፊት የሚከተለው አቅጣጫ ግልጽ ባለመሆኑ አንዳንድ ኩባንያዎች ማስታወቂያቸውን የማስነገሩን ጉዳይ ለጊዜው ያዝ አድርገውታል። መስክ እንደሚሉት ይህ ያልተገባ ጫና ውጤት ነው። እንደ እውነቱ ከሆነ ይህ የመናገር ነፃነትን ባወጀው ፈርስት አሜንድመንት ላይ የተፈጸመ ጥቃት ነው። የማህበራዊ አንቂ ቡድኖች የመናገር ነፃነትን ለማፈን ለትዊተር መኖር ወሳኝ በሆኑት ማስታወቂያ አስነጋሪዎች ላይ ግፊት የሚያደርጉ ከሆነ ይህ ትክክል አይመስለኝም። የሕግ ተንታኝ የሆኑት ፋይዛ ፐተል እንደሚሉት ማህበራዊ ሚዲያ ትርፋማ እንዲሆን ከተፈለገ ሕግና ደንብ ያስፈልገዋል ኢሎን ማስክ ኢላን መስክ ትዊተርን የገዛው ዝም ብሎ ሊያባክነው አይደለም። እንደምገምተው ከትዊተር ገንዘብ ማግኘት ይሻል። ይህን ለማድረግ ደግሞ ማስታወቂያ አስነጋሪዎችን መያዝ አለበት። እነርሱን ለመያዝ ደግሞ የሚለጠፉ ጉዳዮችን የሚቆጣጠሩበት ደንቦች ምክንያታዊ መሆንና ተፈጻሚ መሆንም አለባቸው። ደንቦቹም በየደቂቃው የሚቀየሩ መሆን አለባቸው። ዛሬ በአሜሪካ በሚካሄደው የምክር ቤቱና የአካባቢ ምርጫ የተወካዮች ምክር ቤቱ የህግ መምሪያ ሁሉም አራት መቶ ሰላሳ አምስት መቀመጫዎች ድምጽ ይሰጥባቸዋል። መቶ መቀመጫ ባለው የህግ መወሰኛ ሰላሳ አምስት ወንበሮች ለሽሚያ ክፍት ናቸው፣ ዛሬ ይሞላሉ። እስካሁን ባሉት ቀናት ተከፍቶ በነበረው ድምጽ የመስጫ ጊዜ ውስጥ አርባ ሁለት ሚሊየን ተመራጭ በአካል ወይም በፖስታ ድምጹን ሰጥቷል። በዚህ ምርጫ ላይ የዛሬ አራት ዓመት በነበረው የአማካይ ዘመን ምርጫ ድምፅ ከሰጠው 115 ሚሊዮን የበለጠ ሰው ሊወጣ እንደሚችል አንዳንድ ተንታኞች ገምተዋል። እስከ ዛሬ ላለው ጊዜ ዲሞክራቶቹ በምክር ቤቱ ሁለቱም መመሪያዎች እጅግ ጠባብ በሆነ ውጤት የበላይነት ይዘው ቆይተዋል። ሰሞኑን የተካሄዱ የህዝብ ዝንባሌና አዝማሚያ ጥናቶች እንደሚያሳዩት ከሆነ ሪፐብሊካኑ የህግ መምሪያውን ከዲሞክራቶች ሊነጥቁ ምናልባትም በህግ መወሰኛውም እንዲሁ የበላይነቱን ሊቆናጠጡ ይችላሉ። ነዋሪነታቸውን በዚህ በሰሜን ቨርጂኒያ ያደረጉ አንዳንድ የአፍጋን አሜሪካውያን ታዲያ በዚህ የአጋማሽ ዘመን ምርጫ ዩናይትድ ስቴትስ በአፍጋኒስታን ላይ እና ከአፍጋኒስታን በመጡ ስደተኞች ላይ የምታራምደው የውጭ ጉዳይ ፖሊሲ ዋና መመዘኛቸው እንደሆነ እየተናገሩ ይገኛሉ። የማቲላህ አብዲን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በሰሜን ቨርጂኒያ ዛሬ ማክሰኞ የአጋማሽ ዘመን ምርጫ ለመምረጥ የተሰባሰቡ የአፍጋን አሜሪካውያን ማህበረሰብ አባላት ታሊባን እንደ ኤሮፓያን አቆጣጠር በ2021 ዓ ም ተመልሶ ስልጣን በመያዙ ምክንያት በሀገራቸው የተከሰተውን ሰብአዊ ቀውስና የሰብአዊ መብት ጉዳይ በሚመለከት ለሚሰሩ ተፎካካሪዎች ድምጻቸው እንደሚሰጡ አስታውቀዋል። አላህ አህራር አፍጋን አሜሪካዊት ናቸው። ለአፍጋኒስታን ቀና የሆነ አመለካከት ያላቸውንና አፍጋኒስታንንና አፍጋናውያንን ለመርዳት የሚፈልጉትን መምረጥ አለብን። በአንጻሩ አብዛኞቹ አሜሪካውያን መራጮች ከምጣኔ ሀብትና ከጽንስ ማቋረጥ ጋር የተያያዙ ጉዳዮች ናቸው አብይ ትኩረቶቻቸው። በዚህኛው የአጋማሽ ዘመን ምርጫም የውጭ ጉዳይ ፖሊሲ እምብዛም ትኩረት አልተሰጠውም። ስካት አንደርሰን የብሩኪንግ ተቋም ባልደረባ ናቸው። በዚህ ጉዳይ ላይ እንዲህ ይላሉ። በአጠቃላይ የአጋማሽ ዘመን ምርጫዎች፣ በተለይም ደግሞ ይሄ የአሁኑ ምርጫ ይበልጡን የአገር ውስጥ ጉዳይን የሚመለከቱ ውይይቶች የተደረጉበት ነው። በእርግጥ እነዚህ ጉዳዮች የውጭ ጉዳይ ፖሊሲው ላይ ተጽዕኖ ያሳድራሉ። ይሄ በእርግጠኝነት እውነት ነው። ይሁን እንጂ የውጭ ጉዳይ ፖሊሲው መራጮችን ነድተው እንዲመጡ አሊያም ተፎካካሪዎችም ዘመቻ እንዲያደርጉ አላደረገም። አብዛኞቹ አፍጋኒስታናውያንም የአፍጋኒስታን መንግስት በካቡል መውደቁን ተከትሎ ወደ ዩናይትድ ስቴትስ የመጡና በዚህኛው የአጋማሽ ዘመን ምርጫ ላይ መሳተፍ የማይችሉ አፍጋኒስታናውያን ጉዳይ ያሳስባቸዋል። እነዚህ ዜጎች በዩናይትድ ስቴትስ ተረጋግተውና ደህንነታቸው ተጠብቆ እንዲኖሩ ኮንግረስ የአፍጋኒስታን ማሻሻያ ወይም ደግሞ ትሪፕል ኤ የተሰኘውን ሰነድ ማጽደቁ ይረዳናል ይላሉ። ሚራዌ ሳፊ ነዋሪነታቸውን በዩናይትድ ስቴትስ አድርገዋል። ኮንግረስ ፊት ስለተሰባሰቡት ሰዎች መስማታቸውን እርግጠኛ ነኝ። በቅርብ ጊዜ የመጡ ከሰነድ ጋር በተያያዘ ምንም የተጨበጠ ነገር የሌላቸው አፍጋኒስታውያን ችግራቸው ይቀረፍ ዘንድ ትሪፕል ኤ የተሰኘውን ሰነድ መፈረም አለባቸው። ትሪፕል ኤ የተሰኘው ሰነድ በነሐሴ ወር ላይ በሁለቱም የኮንግረስ ክፍሎች ነው የተዋወቀው። ይህ አፈጻጸም ከጸደቀም የሰብአዊነት ምህረት የተሰኘው ጊዜያዊ ፈቃዳቸው የሚያልቅና የስደተኛ ጉዳያቸው ያልተረጋገጠ አፍጋኒስታናውያን የዩናይትድ ስቴትስ ዜጋ መሆን እንዲችሉ እድሉን ይከፍታል። የዴሞክራት ሴኔተር ጂን ሻሂን እንዲህ ይላሉ። በዩናይትድ ስቴትስ አንድ ማድረግ እንችላለን ብዬ ተስፋ የማደርገው ከሀገራቸው የለቀቁ ወደ ዩናይትድ ስቴትስ የሚመጡ አፍጋኒስታውያንም ሆኑ ስራቸው ከአሜሪካውያን ጋር በመያያዙ ወደ ሀገራቸው መመለስ የማይችሉ አፍጋኒስታውያን እዚህ መልሰው እንዲቋቋም ማድረግ እንችላለን ብዬ ነው። ከባለፈው ዓመት ጥቅምት ወር አንስቶ እጅግ ብዙ አፍጋኒስታናውያን ወደ ዩናይትድ ስቴትስ መጥተዋል። የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት መረጃዎች እነዚህ ስደተኞች የሁለት ዓመት የመኖሪያ ፈቃድ ብቻ እንዳላቸው ያመለክታሉ። ስለዚህም ትሪፕል ኤ የተሰኘው ሰነድ ካልጸደቀ፣ የእነዚህ ዜጎች መጪና የወደፊቱ እድላቸው ምን እንደሚሆን ማረጋገጫ የለም። አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በቅንብሩ አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቱን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያምሾት ስመኝሽ ቆየ ነበርኩ በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች ወይም ጥቆማዎች በፌስቡክ አት ቪኦኤ አምሃሪክ ሃሽታግ ቪኦኤ አምሃሪክ በትዊተር እንዲሁም የመደመር ምልክትና አንድን ከፊት በማስቀደም 2022513505 በማለት በዋትሳፕ ድምጻችሁን ቀርጻችሁ መልእክት አስቀምጡልን ይደርሰናል። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። ሰላም ደህና አደሩ። Thank